መዝሙር ምዕራፍ አርባ አራት ። አቤቱ በጆሮአችን ሰማን፣ አባቶቻችንም በዘመናቸው በቀድሞ ዘመን የሠራኸውን ሥራ ነገሩን። እጅህ አሕዛብን አጠፋች፣ እነሱንም ተከልህ፣ አሕዛብን ሳቀየሃቸው አሳደድሃቸውም። በሰይፋቸው ምድርን አልወረሱም፣ ክንዳቸውም አላዳናቸውም። ቀኝህና ክንድህ፣ የፊትህም ብርሃን ነው እንጂ ወዳሃቸዋልና። አምላኬና ንጉሴ አንተ ነህ። ለያዕቆብ መድኃኒት እንዘዝ። በአንተ ጠላቶቻችንን እንወጋቸዋለን፣ በስምህም በላያችን የቆሙትን እናዋርዳቸዋለን። በቀስቴ የምታመን አይደለሁምና ሰይፌም አያድነኝምና፣ አንተ ግን ከጠላቶቻችን አዳንኸን፣ የሚጠሉንንም አሳፈርሃቸው። ሁልጊዜ በእግዚአብሔር እንከብራለን፣ ስምህንም ለዘላለም እናመሰግናለን። አሁን ግን ጠላኸን አሳፈርኸንም። ከሠራዊታችንም ጋር አትወጣም። ከጠላቶቻችንም ፊት ወደ ኋላችን መለስኸን። የሚጠሉንም ተነጣጠቁን። እንደ በጎች ሊበሉን ሰጠኸን፣ ወደ አሕዛብም በተንኸን። ሕዝብህንም ያለ ዋጋ ሰጠህ፣ በመለወጣቸውም ትርፍ የለም። ለጎረቤቶቻችን ስድብ፣ በዙሪያችንም ላሉ መሳቂያና መዘበቻ አደረግኸን። በአሕዛብ ዘንድ ምሳሌ፣ በሕዝብም ዘንድ የራስ መንቀሳቀሻ አደረግኸን። ጉስቁልናዬ ሁልጊዜ በፊቴ ነው፣ የፊቴም እፍረት ሸፈነኝ፤ ከሚሳደብና ከሚላገድ ቃል የተነሣ ከጠላትና ከቂመኛ ፊት የተነሣ ነው። ይህ ሁሉ በእኛ ላይ ደረሰ፣ አልረሳንህም፣ ኪዳንህንም አልወነጀልንም። ልባችን ወደ ኋላው አልተመለሰም፣ ፍለጋችንም ከመንገድህ ፈቀቅ አላለም። በክፉ ስፍራ ዋርደኸናልና በሞት ጥላም ሰውረኸናልና የአምላካችንን ስም ረስተንስ ቢሆን እጃችንንም ወደ ሌላ አምላክ አንስተንስ ቢሆን እግዚአብሔር ይህንን አይመረምርም ነበርን? እርሱ ልብ የሰወረውን ያውቃልና። ስለ አንተ ሁል ጊዜ ተገድለናል፣ እንደሚታረዱን በጎች ሆነናል። አቤቱ ንቃ፣ ለምንስ ትተኛለህ? ተነስ፣ ለዘውትርም አትጣለን። ለምንስ ፊትህን ትሰውራለህ? መከራችንንና ችግራችንንስ ለምን ትረሳለህ? ነፍሳችን በመሬት ላይ ተጎሳቁላለችና ሆዳችንም ወደ ምድር ተጣብቃለችና። አቤቱ ተነስና እርዳን፣ ስለ ስምህም ተቤዠን።